የባልደራስ ምክትል ፕሬዚዳንትን አቶ አምሃ ዳኘውን ጨምሮ በረዳት ፕሮፌሰር ሲሳይ አውገቸው የክስ መዝገብ ክስ የተከፈተባቸው አምስት ግለሰቦች የ14 ቀናት የጊዜ ቀጥሮ ተሰጣቸው። በክስ መዝገብ ውስጥ የተካተቱት በአጠቃላይ ስድስት ግለሰቦች መሆናቸውን ለአሜሪካ ድምጽ የገለጹት ከጠበቆቻቸው አንዱ የሆኑት የሕግ አማካሪና ጠበቃው ሰለሞን ገዛሃኝ ከስድስቱ አንዱ የሆኑት ፕሮፌሰር ማዕረጉ ቢያብን ቢያበን በሰላሳ ሺህ ብር ዋስ እንዲፈቱ ተወስነዋል ብለዋል። ፖሊስ ግለሰቦቹን ሁከትና ብጥብጥ በማስነሳት ወንጀል እንደ ጠረጠራቸው ለፍርድ ቤቱ መግለጹንም ጠበቃው ጨምረው ተናግረዋል። ኬኔዲ አባተ ነው የተከታተለው። በረዳት ፕሮፌሰር ሲሳይ አውግቸው መዝገብ ስር ክስ የተከፈተባቸው የባልደራስ ምክትል ፕሬዚደንት አቶ አመሃዳኘው እና ሌሎች አምስት ተጠርጣሪዎች በትናንትናው ዕለትና ዛሬ ፍርድ ቤት ቀርበዋል። የችሎቱን ሂደት በተመለከተ አስተያየት የሰጡን ከጠበቆቻቸው አንዱ የሆኑት የህግ አማካሪና ጠበቃ ሰለመሆን ገዛሀኝ ተጠርጣሪዎቹ ባለፈው አርብ መጋቢት 222015 ዓ.ም እኩለ ሌሊት አካባቢ መያዛቸውን ተናግረዋል። በትናንትናው ዕለት ፍርድ ቤት ቀርበው ክርክር መደረጉንና ፖሊስ በምን ወንጀል እንደጠረጠ ቁጥጥራቸው ማስረዳቱንም አክለው ገልጸዋል። ረዳት ፕሮፌሰር ሲሳይ ውግቸው በሚል ስድስት ተጠርጣሪዎች የፌዴራሉ ከፍተኛ ቤት አራዳ ምድር የጊዜ ቀጠሮ ችሎት ቀረበው ነበረ። ከአምስት በላይ ባሉ ጠበቆች ተወክለው ቀርበው ነበር። ፖሊስም የጠረጠረበትን ምክንያት እና ተጨማሪ የአስራ አራት ቀን የጠየቀበትን ምክንያት በዝርዝር በጽሁፍ አቅርቦ ጽሁፉም ለእኛ ደርሶን አይተነው ተከረከረበታል። ፖሊስ ጠረጠርኳቸው ያለው ወጣቶችን ወጣቶችን ወታደራዊ ስልጠና በመስጠት ጦር መሳሪያ በማስታጠቅ የጦር ልምምድ እንዲያደርጉ በማድረግ በማህበራዊ ሚዲያና በተለያዩ ሚዲያዎች ግንኙነት በመፍጠር የመደበኛ ድረጃ ካላቸው ጋር ግንኙነት በማድረግ በአዲስ አበባ፣ በአማራ ክልል እና በሌሎች ቦታዎች ሁከትና ብጥብጥ ለመፍጠር በማሰባቸው ተይዘው በምርመራ ላይ ናቸው የሚል ነው። ይህንን የጠለጠረበትን ምክንያት አስራ አራት ቀን ጊዜ ቀጠሮ ይሰጠን ብሎ አመለከተ። ያው ሰነዱ ሚያ የሚለው ጠበቆቹ ፖሊስ ያቀረበውን የክስ ጭብጥ በመቃወም መከራከራቸውን አብራርተዋል። እዚም ጠበቆች ሰነዱ ደርሶን ከአምስት ከአስር ደቂቃ የሚሆን በአንድ ላይ ሆነን አይተን ተመካክረን ቀርበን ክርክር አድርገናል። ተጠጣሪዎችን በተመለከተ እንግዲህ አወታማን ጨምሮ ነው። በረከት ፕሮፌሰር ሲሳው ግጨው ፕሮፌሰር ማዕረጉ ተኮተቤ ዩኒቨርሲቲ እንዲሁም ደግሞ አቶ ሄኖክ የሚባል የወልዲያ ዩኒቨርሲቲ ለስራ ተመቶ እዚህ እየተያዘ እና አንድ ሰለሞን የሚሉት ሰለሞን ለመን የሚሉት ወጣት ነው አብረው የተያዙ ሲያን እንግዲህ እነዚህ ሰዎች ይህን ድርጊት ስለመፈጸማቸው ፖሊስ በቂ የሆነ ጥርጣሬ የሌለው ስለሆነ እንዲሁም ደግሞ ማሰብ ማለት ምን ማለት ነው? ማሰብ ገና አስበዋል ያለው ፖሊስ እና ዝግጅት፣ በእርግጥ የሚያስቀጣ የሆነም የተዘጋጁ ስለመሆኑ ምንም የሚያሳይ እና የሚያጠራጥር ነገር የለም። ስለዚህ ወንጀል ሊፈጽሙ ስለመሆኑ እንኳን ከጥርጣሬ በላይ የሚያሳይ ማስረጃ ወይም ምልክት አላቀረበም የሚል ክርክር አደረግን። እንዲሁ ደግሞ አቶ አማህንም የባልደራስ ምክትል ፕሬዚዳንት መሆናቸውን እና እንዲሁም በፓርቲው በሚቀጥሉት ሳምንታት ውስጥ ጠቅላላ ጉባኤ ለማድረግ በዝግጅት ላይ እያለ እና ይህም ሆን ተብሎ ያ ጉባኤ እንዳይደረግ በሰላማዊ መንገድ እየታገለ ያለን ፓርቲን ሆን ብሎ እንደሆነን ተበቆች አቀረበን። ፍርድ ቤቱ የትናንቱን ክርክር ካዳመጠ በኋላ ለዛሬ ተለዋጭ ቀጠሮ በመያዝ በአምስቱ ግለሰቦች ላይ ፖሊስ የጠየቀውን የ14 ቀን የጊዜ ቀጠሮ ሲፈቅድ ከመካከላቸው አንዱ ተጠርጣሪ በዋስ እንዲፈቱ መወሰኑን ገልጸዋል። ፍርድ ቤቱም የፖሊስን ምርመራ መዝገብ ጠይቆ ፖሊስም የምርመራ መዝገቡን ለፍርድ ቤት አቅርቦ ፍርድ ቤቱ ይሄን አይቼ ለብይን በማለት ለዛሬ ቀጥሮት ነበር። ዛሬ ጠዋት ሶስት ሰዓት ላይ ቀርበን ነበር። ሶስት ሰዓት ላይም ቀርበን ሰባ ሰባት ዓመቱ ሽማግሌ ህመምተኛውን በሰላሳ ሺህ ብር ዋስ ይውጡ በማለት ፈቅዶ ቀሪ አምስት ተጠርጣሪዎች ግን ፖሊስ የጠየቀውን አስራ አራት ቀን በመፍቀድ የአስራ አራት ቀን ተጨማሪ ምርመራ መዝገብ ፈቅዶ ሲመጡ በዕለቱ ተዘግቷል። በተያያዘ የጸጥታና ደህንነት የጋራ ግብረ ኃይል በመንግስት ከፍተኛ አመራሮች ላይ ጥቃት በመፈጸም ሁከትና ብጥብጥ ለመቀስቀስ ሲንቀሳቀሱ ነበር ያላቸውን ቡድኖች በቁጥጥር ስር አውያለሁ ማለቱን በሀገር ውስጥ የሚገኙ የተለያዩ መገናኛ ብዙሃን በዛሬው ዕለት ዘግበዋል። ረዳት ፕሮፌሰር ሲሳይን ጨምሮ በእርሳቸው መዝገብ ስር የተጠቀሱ አብዛኛው ግለሰቦች ግብረ ኃይሉ በቁጥጥር ስር አውያቸዋለሁ ካላቸው በርካታ ግለሰቦች መካከል ናቸው። nam dimmt, kennedy a wa te